ዲያስፖራ ኢትዮጵያውያን ወይም አሜሪካ ኢትዮጵያውያን ዛሬ ኢትዮጵያ ውስጥ ለደረሰው ረሃብ የእርዳታ ርብርቦሽ እያደረጉ ናቸው። ለምሳሌ አንዱ በዋሽንግተን ዲሲና አካባቢ የሚኖሩ ኢትዮጵያውያን ከትናንት በስቲያ ቅዳሜ ያደረጉት ነው። ይሄ ጉዳይ ከዚህ ቀደም ከአንድ ሁለት ወር አስቀድሞ የጉዳዩን ባለቤቶች አቅርበን ፕሮግራም እንደሰራን ይታወሳል። እንደገና የቅዳሜው ሁኔታ ደግሞ ሰፋ ባለመልክ ለመመልከት ሰለማባት ያቀርበዋል። የኢትዮጵያውያኑና የትውልደ ኢትዮጵያ አሜሪካውያኑ ስብሰባ የተጠራው ቨርጂኒያ ፌርፋክስ ውስጥ በሚገኝ አዳራ አዳራሽ ውስጥ ነበር። በስነ ስርዓቱ ላይ በአነስተኛ ግምት ከአምስት መቶ ያላነሰው ሰው ተገኝቷል። በመድረኩ ላይ በተቀናጀና በሙያዊ ዘዴዎች የተካሄደ ጥናት ውጤት ቀርቧል። አንድ መቶ ዶላር ምን ሊሰራ እንደሚችል ከሚተነትኑ ማሳያዎች አንስቶ ኢትዮጵያ ውስጥ ምላሽ በመስጠቱ ስራ ላይ የተሰማሩና የሚሰበሰበውን እርዳታ ችግር ላይ ላለው ሰው የሚያደርሱ ተጠይቀው ምላሽ የሰጡ ድርጅቶችን ማንነት ዝርዝር እስከያዘ ማብራሪያ ተሰጥቷል። የእርዳታ ማሰባሰቡ መድረክ የተመራው ሜሪላንድ በሚገኘው የደብረገነት መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዋና አስተዳዳሪ ቀሲስ ዶክተር ዘበነ ለማ ነበር። በተለይ በአሁኑ ሰዓት የምንደርሰው ለህፃናት ነው። በተለይ ለህፃናትና ለእናቶች እንደሚያጠው ለምስኞች ነው የምንደርሰው። ስለዚህ ደብረገነት መዳህን አስር ሺህ የአራት ሳምንት ሙዳይ ልጣት ሙሉ በሙሉ

በዙም እድሜያቸው ከእኛ ጋር ያልተለዩትን አቶ ገብረየስ ቤኛ አንድ ጊዜ ቁሙልኝ። አቶ ገብረየስ ቤኛ አንድ ጊዜ አቶ ገብረየስ ቤኛ እኚ ናቸው። የኢትዮጵያ ነገር አስጨንቋቸው፣ የኢትዮጵያ ኤለክትሮኖ አስጨንቋቸው አስራ ሁለት ሺ ዶላር ነው ለዚህ የሰጡት። ይህም በኢትዮጵያ ይሆናል። ከነ ሚስታቸው ወይዘሮ ወይንሸት ከነ ልጃቸው የዓለም ወርቅ አስራ ሁለት ሺ ኤቢሲ ግሮሰሪ ኢንክ አንድ ሺ ዶላር። ምስጋና ለእግዚአብሔር። ዘለበች ገበያ ኤን ሬስቶራንት ሁለት ሺ ዶላር ዘለበች ገበያ እግዚአብሔር ተጋበረበት። ሲስተም ስቴት ሶሳይቲ ኦፍ ኢትዮጵያን ኤን ዲያስፖራ የሚል ነው። አን አንድ ሺ ዶላር ኢትዮጵያ ብዙ ጊዜ ስላ የሚሰጡ ብዙ ድርጅቶች አሉ። ሲት አንዱ ኤንን የሚያደርግ ድርጅት ነው። ከመላኩ ቅዱስ ገብርኤል ለወዳጆቹ ለወይዘሮ የሺ ልቡና አቶ አማረ ለማ መታሰቢያ ነሲ ማለ ብለው ዋንታው ዘላ እናመሰግናለን። እግዚአብሔር ስ ቀሲስ ዶክተር ዘበነ ለማ መድረኩን ሲመሩ በሚያስደንቅ ሁኔታ እያንዳንዱን ለጋሽ በስምና በአካል እያወቁ ከነ ቤተሰቡ ሳይቀር ስም እየጠሩ ነበር። እናም ያለውን ሁኔታ ለተሰብሳቢው ተናግረዋል። ሰማይ ናስ ሆኖ በዛ ምስኪን ህዝብ ላይ ዝናብ ሲዘጋ ለማንደቴ እግዚአብሔር ዝም እንዳለ አርካ ገልጻ፣ በኋላ ደግሞ መርሱንም አስቀምጣለች። በቃ ልጆች በአሁኑ ሰዓት አይጫወቱም። ኳስ ሲጫወት የሚወጣ ሕፃን የለም። እንቧይ ቀጥፎ ሊባር የሚወጣ ሕፃን የለም። አንዋሽም፣ ተቋምጧል። አንደብቅም፣ ተጨንቋል። ይህንን መደበቅ አንችልም። ይህን መሸሸቅ አንችልም። ያለንበት ሁኔታ የሚያስለቅስ እንጂ የሚያስቅ አይደለም።

የመጀመሪያ ሀገር መጽሐፍ ቅዱስ ላይ የተጠቀሰች በእግዚአብሔር የተጠራች ሀገር ኢትዮጵያ ናት። አብርሃምን የባረከው መልከ ጼዴቅ ኢትዮጵያዊ ነው። ለሙሴ መመሪያ የሰጠው ራቡኤል ኢትዮጵያዊ ነው። ኤርምያስን ከጉድጓድ ውስጥ ያወጣው ኢትዮጵያዊ ነው። ገንዘቡ ላይ መስቀል ያደረገ የመጀመሪያ ሀገር ኢትዮጵያዊ ነው። ኢትዮጵያ የበረከት ሀገር ናት። ኢትዮጵያ ለአፍሪካ ሁሉ የምትጠቅም ናት። አዎ ግን ለምን ይሄ ችግር ሊመጣብን ይችላል ብለን አንዳንድ ጊዜ ወደ ራሳችን ከገባ የራሳችን ግለኝነት መንፈስ ያስረናል። በተለይ በአሁኑ ሰዓት ጎራ ያስረናል፣ ጎጣ ያስረናል፣ ቀበሌ ያስረናል፣ ዘር ያስረናል። የተለያየ ክፉ አስተሳሰብ ውስጣችን ተቋጥሯል። ስለዚህ ሰማይ ተዘግቷል። ይከፈት ዘንድ የእኔና የእናንተ ልብ መከፈት አለበት። የመሪዎች ልብ መከፈት አለበት። የዓለም ሁሉ አስተሳሰብ መንቀየር አለበት። እግዚአብሔር የሚፈልገው ትሄድ ነው

በሌላ አለም እንዲያል ችግር ቢመጣ እርስ በርሱ ነው የሚባለው፣ እርስ በርሱ ነው የሚተላለቀው። ቅድም እንደተባለው ግን ባህሉ፣ ስርዓቱ፣ ወጉ ይዞታል። ስለዚህ ተረጋግቶ ይኖራል። ስለዚህም ዛሬ እግዚአብሔር እኛን የጠራን ለዚህ በጎ አላማ፣ እንችላለን ነበር መድረኩ የተነሳበት መርህ። አይናችን ሁሉ በሙሉ የሚያየው መዛን ምስኪን ወገኖቻችን ነው። እንችላለን፣ እግዚአብሔር ረዳናል፣ እንችላለን፣ እንችላለን

መድረኩ የመጨረሻ አይደለም፣ ይቀጥላል። ለመሆኑ ሐሳቡና ግቡ ምንድን ነው? ቅዳሜ ምን ተገኘ? የአዘጋጅ ኮሚቴው የጥናትና የመረጃ አያያዝ ቡድን መሪውን እና በመድረኩ ላይ ማብራሪያ የሰጡትን ዶክተር ሰሎሞን ገብሩን አነጋግሬ ነበር። የዛሬ ዝግጅታችን በጣም የተሳካ ይመስላል። ያሰብነውን ደረጃ መድረስ የምንችልበት አይነት አካሄድ ያለን ይመስላል። ሕብረተሰባችን ዛሬ በእውነት የሚችለውን የአቅሙን ለግሷል። ይሄ ደግሞ ለእኛ ትልቅ ትርጉም አለው። ለእነዚህ ሕጻናቶች የአቅማችንን ያህል መድረስ እንችላለን ብለን እናስባለን። ምንድን ነው የዛሬ ሀሳባቸው የነበረው? ምን ለመድረስ ነበር አስከፊ በሆነ የህፃናት ምግብ እጦት አልሚ ምግብ እጦት ላይ ያሉ ህጻናቶችን የአቅማችንን ያህል ከጎል እና ከሌሎች አገር አቀፍ ያልሆኑ ወይም መንግስታዊ ያልሆኑ ድርጅቶች ጋር አንድ ላይ በመሆን ለችግሩ ለመድረስ ነው አላማችን የነበረው። ይኸውም ደግሞ ፈንድሬዝ አድርገን እንግዲህ የተነሳንበት እስከ አንድ ሚሊዮን ዶላር የሚሆን ገንዘብ እናገኛለን በሚል ነው። ግን ትልቅ ባጠቃላይ ባጠቃላይ ለዚህ አላማ ስንነሳ እና አሁን እርግጠኛ ነኝ እንደው ቢያንስ ቢያንስ አንድ አራተኛው በላይ ያገኘን ይመስለኛል። እንደ ሰው ስጦታ ከሆነና ሌሎችም ከትኬትም ከሌሎችም ገና የሚመጡ ገቢ ያለ ይመስለኛል። እና ህብረተሰባችን ዛሬ በእውነት እግዚአብሔር የተመሰገነ ይሁን የሚችለውን ያህል ለግሷል ብዬ አስባለሁ። ዶክተር ሰሎሞን ገብሩ በአሜሪካ የምግብና የመድኃኒት አስተዳደር ኤፍዲኤ ተመራማሪ እና ዋሽንግተን ዲሲ በሚገኘው ሀዋርድ ዩኒቨርሲቲ ተባባሪ ፕሮፌሰር ናቸው። ከአስተባባሪዎቹና ከለጋሾቹ መካከል ያሉትን አማልጋሜትድ ኢትዮጵያ ተብሎ የሚታወቀው ድርጅት ባለቤት የነበሩትን አቶ ገብረየስ ቤኛንም አነጋግሬያለሁ። አገሪቷ ላይ የደረሰው ችግር የራሳችን ችግር ነው። ያንን ችግር በቤተ ክርስቲያኑ በኩል ተገናኝተን ስናወያይ ነበር። እስቲ በሞላ ጎደል ይሄ ህል ጎላ ያለ ነገር ይደረጋልን ባይባል ለወገን መቆርቆር ይገባል። እንዲያውም መቆርቆርና ገንዘብ እናዋጣለን አሁን ብቻ የሚለው ሳይሆን ወደፊትም አብሮ ቆሞ ችግር የሚባለው ከዛ ሀገር የሚጠፋበትን መንገድ እንፈልጋለን በሚል አስተሳሰብ ተነጋግረን ነው እሱን ገና ቀጥለን እንነጋገርበታል ስ ኮሚቴ ውስጥ አለው እንዲያውም ኮሚቴውን እንትን ከቆረቆሩት ውስጥ አንዱ ነው። በዝግጅቱ ማጠናቀቂያ ላይ የተሰበሰበው ገንዘብ መጠን በግርድፉ ተነግሮ ነበረ። ከአንድ መቶ አርባ ሺህ ዶላር በላይ ተሰብስቧል። በከትናንት በስቲያው ተሰያት ወደፊት በሌሎች ዝግጅቶች ይህንንና ሌሎችም እንቅስቃሴዎችን ይዘንላችሁ እንቀርባለን።